አውሮፓና ጀርመን፣ በደቡባዊ ጀርመን የባቫሪያ ግዛት ጌፍሪስ ከተሰኘች ከተማ ሰለሞን መንግስቴና የአምስት ወር ነፍሰ ጡር ባለቤቱ የዝና አዘዘው ከመኖሪያ ቤታቸው አቅራቢያ በሚገኝ ለምለም ስፍራ እግራቸውን ያፍታታሉ። በረጃጅም ዛፎች በተከበበ ውብ አካባቢ አነስተኛ ውሃ ትፈሳለች። ለእነ ሰለሞን ውሃ ለጥም የሚጠጡት፣ ምግብ የሚያበስሉበት፣ አሊያም ልብሳቸውን የሚያጥቡበት ብቻ አይደለም፤ ከሊቢያ ትርምስ ሽሽት ነፍሳቸውን ሸጠው አውሮጳ የገቡበት መንገዳቸው ጭምር እንጂ። እኔ እሷን ይዤ አለው። ውሃው ሊጥለን እየደፋን ነው። በጣም ግፊት አለው። ወደ ዳር ወደ አሸዋው ነው የሚገፋን። በስመ አብ ወልደ መንፈስ ቅዱስ፣ በስመ አብ ወልደ መንፈስ ቅዱስ፣ በስመ አብ ወልደ መንፈስ ቅዱስ እያለች ነው እምትሄደው እሷ ውሀው ውጧታል። ቦርሳ ይዘናል። በዛን ጊዜ ታስፋ ቆርጫለ። ሰው እየተከረበተ እየጠጣ ነው የሚገባው ይወጣል። እየጠጣ ይወጣል። ዳር ነው ውሀው፣ ደግሞ ጨው ነው። ሰው እየተገፋፋ ነው የሚወጣው። እሷ በዚህና በዚህ ተወጠራ፣ ደላላዎች ይዟታል። እንደዚህ ዝልዝል ነው የምትለው ልትገለበጥ ማለት ነው። የቀረ ሰው ይቀራል። ሰው መሞት የሚጀምረው ህዛ ጀምሮ ነው። ጉዞው ወደ አውሮፓ ነው፣ በተለይም ወደ ጀርመን። ከሊቢያዋ የትሪፖሊ ወደብ በመነሳት የሜዲትራንያንን ባህር ለማቋረጥ 3200 ዶላር ለአሸጋጋሪዎች ከፍለዋል። ፈተናው የጀመረው ግን ገና ከባህር ዳርቻው ነው። ለጉዞ የመረጡት መንገድ በተመሳሳይ ሁኔታ ለመጓዝ የወሰኑ በርካታ መንገደኞችን ህይወት የቀጠፈ ስለመሆኑ ጠንቅቀው ያውቃሉ። ለሰለሞን ግን ወደ ኋላ መመለስ የሚታሰብ አልነበረም። እንዴት ነው የምንመለሰው? እዛ ሀገር ላይ ወደ የት ነው የምንመለሰው? ሊቢያ እንደምታውቁት በላይ በአውሮፕላን በምድር በጦር እየጋየ ያለ ሀገር ነው። እንደገና ባህር ጉዞ ጀምረሃል። መመለሻውም ከባድ ነው እና ፍጹም አይታሰብም። ከጥር ወር ጀምሮ ከ300 ሺህ በላይ ስደተኞች የሜዲትራንያን ባህርን በማቋረጥ ወደ አውሮጳ መግባታቸውን የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን አስታውቋል። ከእነዚህ መካከል 200000 ያህሉ በግሪክ 110000 ደግሞ በጣሊያን በኩል ወደ አውሮፓ የደረሱ ናቸው። ሰለሞን መንግስቴና የዝና እዘዘው ከሌሎች ኢትዮጵያውያን ኤርትራውያንና ሱዳናውያን ጋር 700 ስደተኞችን የጫነችው ጀልባ ጉዞ ሶስት ቀናትን የፈጀ ነበር። አጠቃላይ በኋላ የቆየ ነው። ሶስት ቀን መንገድ ላይ እየሄድን ሳለ ማለት ነው፣ ንጋት አካባቢ ወደ 12 ሰዓት አካባቢ ጠዋት ላይ ማለት ነው፣ መርከቧ ከታች እሳት ነደደ ተባለ። እሳት ከሞተሩ ወደ ላይ ይወጣል እና ትንሽ ሶሪያዎች አሉ። ሶሪያዎች ይችላሉ። ትንሽ ቴክኒክ ነው። እና እነሱ እሳት ነደደ፣ እሳት ነደደ ሲል በዛን ሰዓት ተስፋ ቆርጣን ነበር። ጭራሽ እሳት ወደ ላይ ይወጣል። ሹፌሩ የሚነዳው ደግሞ ተስፋ ቆርጣ አለቀሰ። እንባ ሞክ ሞክ ካለ ሶስት ጊዜ ወደ ሊቢያ ደወለ። ወደ ደላላው፣ አልቻልኩም፣ ሊቃጠልብኝ ነው። እና ይሄ መርከቡ ላይ ሞተሩ ያለ መሀል ነው የሚገጥሙት የእንጨት ሆኖ መሀል ላይ ያለ ያን የሚነዳውን ኮምፓሱን አስተካክሎ ሂዶ ሞተሩ ነው ያል ና ያለቅሳልን ባያጠለለ ይደውላል። እና እኛ ተስፋ ቆርጥን ነበር። ያም ሆኖ ግን ሳይቃጠል ምንም ሳይደርስበት በሰላም ደረስን ወደ ኢንተርናሽናሉ ማለት ነው። በጎርጎሮሳዩ 2014 ዓ ም 219 ሺህ ስደተኞች የሜዲትራንያን ባህርን አቋርጠዋል። ይሁንና በሕገ ወጥ የሰዎች አዘዋዋሪዎች አማካኝነት ለጉዞ ብቁ ባልሆኑ አነስተኛና አሮጌ ጀልባዎች መንገድ ከጀመሩ ስደተኞች መካከል ሕይወታቸውን ያጡ በርካቶች ናቸው። በተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን መረጃ መሰረት በ2014 ዓ ም 3500 ስደተኞች በሜዲትራኒያን ባህር ላይ ሞተዋል። አሊያም የደረሱበት አልታወቀም። እነ ሰለሞንን ጭና ከሊቢያ ወደ አውሮጳ በመጓዝ ላይ የነበረችው የእንጨት ጀልባ ከገጠማት የእሳት አደጋ ብትተርፍም ህይወታቸውን ያጡ ስደተኞችም ነበሩ። መጀመሪያ ህጻናቶች፣ ከዛ ሴቶች፣ ትላልቅ ሴቶች ከዛ ነው ወንዶችን። ቫላንሱን ጠብቀን የምናወርድ ነው። እንደዚህ ነው ነበር አወራረዱ። እንደ አጋጣሚ ሆኖ እኔ በሴት ሳይደ ከሚስቴ ጋር ነበርኩ። አንደኛውን ህፃን አቅፌ ነው ወደ ትንሿ የወረድኩኝ። ከዛም በኋላ ወሬ እንደሰማ ነው ሀያ ሰው በሙቀት ሙቷል። ኦክስጅን አጥሮ ተታሸ የነበረው ተባለ። እኛ ግን ወደ ከሴቶች ጋር መጀመሪያ ወረድኩ። ያን አስከሬን ባይን ያላየውም። ኢንተርናሽናሉ ደረስን። እዛ በኋላ አቀባበላቸው ልዩ ነው። ውሃ የጠማው የደከመዋለ ማረፊያ አለው ቢያንስ ቆጭ ትላለ ተረጋግተ ግረን ፈታ አድርገ ሁሉ የደከመ ሰው ነው። ግን ከዛ በኋላ የተጓዝነው ጉዞ እስከ ጣሊያን እስከምደርስ ርቁ ጉዞ እሱ ነው። እነሱ ፊታቸው ብቻ ይበቃል። አቀባበላቸው አይዟቸው ያዝናሉ። ርህራሄያቸው እነዚህ ነብስ አድኖቹ ቀይ መስቀል በጣም በእውነት እነሱ የሚሰሩ ስራ የስጋ ስራ አይደለም የነብስም ስራ ነው እየሰሩ ያለ። በነገራችን ላይ ሰለሞን መንግስት የተወልደው ያደገው በአማራ ክልል ጎንደር አካባቢ ነው። ከትምህርቱ ጎን ለጎን በአነስተኛ የማሳ ላይ ስራዎች በግብርና የሚተዳደሩትን ቤተሰቦቹን ያግዝም ነበር። የአስረኛ ክፍል ትምህርቱ እንዳጠናቀቀ ግን በኢትዮጵያ መከላከያ ሰራዊት ተቀጥሮ አገልግሏል። በመከላከያ ውስጥ ያለ ኮራፕሽን፣ የሙስና ይሄ የዘረኝነት ወረርሽኝ አጠቃላይ ከላይ እስከታች ተቆጣጥሯል በሙስና እየተዘረፈ ጥቅማጥቅሞች በዘረኝነት ሲሆኑ ስልጣን በዘረኝነት ሲሆን አጠቃላይ ሁኔታው ሲበላሹ መውጣት እንዳለብኝ ወሰንኩ። እስከ ታህሳስ ወር መጨረሻ ድረስ እስከ 800 ሺህ የሚጠጉ ስደተኞች ወደ ጀርመን ሊደርሱ ይችላሉ ተብሎ ይጠበቃል። ለስደተኞቹ የሚያስፈልገው ገንዘብ እስከ 10 ቢሊዮን ዩሮ ወይም 11 ቢሊዮን ዶላር ያስፈልጋል ተብሏል። የጀርመን መንግስት ለመጪው የጎርጎሮሳዊው 2016 ዓ ም 6 ቢሊዮን ዶላር ወጪ ለማረጋገጥ ቀዷል። የጀርመን ኩባንያዎችም ለስደተኞቹ የስራ ዕድል ለመፍጠር ፈቃደኝነታቸውን አሳይተዋል። የመኪና አምራቹ ዳይምለር ዋና ስራ አስፈጻሚ ዲተር ሲትሸ ኩባንያቸው ወጣትና የመስራት ተነሳሽነት ያላቸውን ስደተኞች ለመቅጠር መዘጋጀቱን አስታውቀዋል። ከአምስት ወራት በፊት ጣሊያን የደረሱት ሰለሞንና የዝና ለጉዞአቸው ማሳረጊያ የመረጡት ጀርመንን ነበር። ከጣሊያን በባቡር ተጉዘው ሙኒክ ከተማ ሲደርሱም መልካም አቀባበል እንደገጠማቸው ሰለሞን ያስታውሳል። የተወሰነ እንደሄድን እዚያው ፖሊሶች ሲያገኘን ጠየቅናቸው። አዲስ ነን ያሉ ናቸው። እዚህ መስጠት ፈልጋችሁ ነው ኦፊስ አለ ዛ ይዘውነዱ በመኪናቸው አስገብተው እዛ ፎርም ተሞላ፣ ስማችሁን፣ የመጣነበት እድሜ ምናምን ያን ተሞላ። በቃ ተረጋጋን። ቤት ተሰጠን፣ ልብስ ተሰጠን፣ ምግብ ተሰጠን። ከሙኒክ ዚንዶፍ መጣን። ከዚንዶፍ ሩት የምትባል የተወሰነ ቀን ቆይተናል። ከዛ ከሩት ወጥተን የመጨረሻ እዚሁ አሁን ከምንገኝበት ጅፍሪስ ከባይሩት ወጣ ብላ የምትገኝ ያው ች ጂፍሪስ ላይ መተን ተመደብን ማለት ነው። የዝና ከኢትዮጵያ የወጣችው በሱዳን በኩል አድርጋ ነው። በሱዳን ዋና ከተማ ካርቱም ለሶስት ዓመታት የቤት ሰራተኛ ነበረች። ከሰለሞን ጋር ተዋውቀው ትዳር የመሰረቱትም እዚያው ሱዳን ነው። ከባለቤቷ ጋር የሰሃራ ብርሃንና የሜዲትራኒያን ባህርን አቋርጣ ጀርመን ጊፍሪስ ላይ ኑሯን የመሰረተችው የዝና እዘዘው የአምስት ወር ነፍሰ ጡር ነች። መጀመሪያ እርግዝናውን እንዳያወቅኩ ሁለት ወር እንደሆነኝ በጣም አሞኝ ነበር። በጣም የበዛብኝ ተውኪያ ነበር። ሐኪም ቤት ይጅ እንኳን ከሳምንት በላይ ተኝጄ እስከ ሀያ አራት ግልኮስ እስከሚተከልል ደርሽ። አሁን ግን ደህና ነኝ፣ እግዚአብሔር ይመስገን። አስበንበት ነው። ደግሞ ደስ የሚለው ነገር እኛ አቅማችን ምንም የሌለን ሰዎች ነን፣ በችግር ያለፍን የተጓዝን ሰዎች ነን። ግን ነገሮች ከለራቸውን ሲቀይሩ የተወሰነ ለውጥ ስናይ ሲስተካከል ይሄ ነገር የተፈጠረው ልጅ ይዘህ ሊቢያ ላይ ሱዳን ላይ ቢሆን ምን ይሆን ነበር የሚለው ሳስበው ወጣ። አሁን ግን እግዚአብሔር ይመስገን ህክምናው የወሩ ቋሚ የሆነ ነው ሰዓቱም ምኑም የታወቀ ነው። በየወሩ ያ ቸክ ነው። ግን ቅጽበታዊ የሆነ የሆነ እንኳን ራስን ካመመ፣ ሆድን ከቆረጠ በፈለግነው ሰዓት ህክምናው በጣም ክትትላቸው አሪፍ ነው። ምንም አስር ሳንቲም አትከፍልም። እና ሁኔታዎችም ሲስተካከሉ መሆኑ ራሱ አንድ የሚያስደስት ነገር ነው። አሁን በሚኖሩባት የጊፍሪስ አነስተኛ ከተማ ከሌሎች ሀገር ከመጡ ስደተኞች ጋር የሚኖሩት ጥንዶች የራሳቸው የመኝታ ክፍል አላቸው። የማብሰያና የመመገቢያ አዳራሻቸው ግን በጋራ ነው ጥንዶቹ የተገን ማመልከቻቸውን አቅርበው የመጀመሪያ ቃለ መጠይቃቸውን ለማድረግ በዝግጅት ላይ ናቸው። የጀርመንኛ ቋንቋ ትምህርትም ሊጀምሩ ነው። በነገራችን ላይ ወዳጆችም አፍርተዋል። መጫወት መጫወት ስንፈልግ ከኢትዮጵያውያናች ጋር መዝናኛ ስንፈልግ ይዘውን የሚሄዱ አሉ። እሁድ እሁድ ቤተ ክርስቲያን ቋሚ የሆነ ፕሮግራም አለን። የሚያመላልሱን ሰዎች አሉን። ከዚህ በተረፈ እዚህ ህክምና ሱቅ፣ ምናምን ስንፈልግ ደግሞ ይዞን የሚሄድ እዚሁ አብሮን የሚኖር ጀርመናዊ አለ በእውነት በጣም አሪፍ ነው። እግዚአብሔር የተመሰገነ ይሁን። በጣም አሪፍ ነው ያለ ነው። ምግብ፣ ልብስ፣ የሚበላ የሚጠጣ ነገር፣ ቤት፣ ሳሙና የሳሙና መውሰጃ ፕሮግራም አለ። የእያንዳንዱም ከመጋዘን እዛ በነጻ የምትቀበልበት ፕሮግራም አለ። በፕሮግራሙ በቀኑ መሰረት ከሄድክ ታገኛለህ። ሁሉም ነገር አለ። ሰለሞንና የዝና ከኢትዮጵያ ተነስተው ጀርመን እስከገቡበት ጊዜ ድረስ ብዙ ውጣ ውረዶች አሳልፈዋል። የመንገድ አጋሮቻቸው ሲሞቱ ተመልክተዋል። መርዶም ሰምተዋል። ያለፉበት አስቸጋሪ ጉዞ ጠባሳ እንዲሁ የሚጠፋ አይመስልም። በመንገድ ላይ ብዙ ፈተና አለ። ከመተማ ሱዳን፣ ካርቱም ከካርቱም የሳራ በረሃ የምታውቁት በዓለም የታወቀው በረሃ ከዛም የሰው ልጅ እንደ እቃ የሚቸረቸርበት የሰው ልጅ በቃ የሚነገድበት ሀገር ሰውን አግተህ ትሸጣለህ። ይህን ያህል ብር አምጣ ትሄዳለህ። ይህን ያህል ብር ካላመጣ አትሄድም ነው እና በጣም አስቸጋሪ ነው። ከሱዳን ወደ ሊቢያ ስንመጣ የሳራ ጉዞ በጣም ከባድ ነው። ከሊቢያም ደግሞ ወደ አውሮፓ ስንገባ ከባድ ነው። ግን ለእኔ የከበደኝ የሱዳን ነበር። የሱዳን መንገድ በእግራችን የተጓዝ ነው የበራው ጉዞ። እኔ አይን እያየ እንኳን ከኛ ተነጥሎ ስድስት ሴቶች ተደፍረዋል። በመቶ ሺህ የሚቆጠሩ ስደተኞች ህይወታቸውን አደጋ ላይ በሚጥሉ መንገዶች ወደ አውሮጳና ጀርመን ለመድረስ ይጓዛሉ። አላማቸው ጦርነትና ግጭት ሽሽት እንዲሁም የተሻለ የኑሮና የገቢ ሁኔታ ፍለጋ ነው። መንገዶቹ ግን ሁልጊዜም መልካም አይደሉም። ሞት ከሰሃራ በርሃ፣ ሞት ከሜዲትራኒያን ባህር ላይ አድፍጧል። ይህን መከራ ተሻግረው ጀርመን የደረሱት ሰለሞን መንግስቴና የዝና እዘዘው ለአዲስ ሕይወት ተስፋ ሰንቀዋል።